ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 12 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጂት ታየና። ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተነን። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሐዋሳ ከተማ ነዋሪዎች ጋር ተነጋግረዋል። ለቪኦኤ አስተያየቶቻቸውን የሰጡት የተሳተፉ ሰዎች አሉ። ሪፖርተራችን እዛ ይገኛል። በአብይ ርዕስ ዘገባ ይዘናል። ከትናንትና የጠቅላይ ሚኒስትሩ ማብራሪያም የተቀናበረ ሪፖርት አለን። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው። ከዛ ሲሻገር ግን ጥሩ አይደለም። ጠቅላይ ሚኒስትሩ ትናንት ለፓርላማው ከተናገሩት የተቀነጨበ ነው የሰማችሁት። በመጽሔት ዘገባለን። ለአርስተ ዜናው ቆንጭት የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ልጆችን ከወላጅ የሚለየውን የዩናይትድ ስቴትስ የኢሚግሬሽን ህግ አውግዟል። ሰሜን ኮሪያና ዩናይትድ ስቴትስ ሲንጋፖር ላይ ባካሄዱት ታሪካዊ ስብሰባ የደረሱትን ስምምነት ተግባራዊ ለማድረግ ይችላሉ የሚል ተስፋ አለኝ ሲሉ የቻይናው ፕሬዝደንት ሺ ጂንፒንግ መናገራቸው ተሰማ ከየመኗ የወደብ ከተማ ከሁዴይዳ ና ዙሪያዋን ካሉ አካባቢዎች ውጊያውን ሸሽተው ከአምስት ሺህ በላይ ነዋሪዎች ተሰደዋል አለ የተባበሩት መንግስታት ድርጅት ሌሎችም ዜናዎች አሉ አመሰግናለሁ ቆንጂት ለአርዕስተ ዜናው አሁን የሰአቱን ዋና ዋና የዓለም ዜና እናሰማችሁ የመልካም አስተዳደር ችግር ከአድራጎቶቻቸው ሊጠበቁ የሚገባቸው የፖለቲካ ነጋዴዎች የሚፈጥሩት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናግረዋል። ለአስራ አምስት ሰው ሕይወት መጥፋት ምክንያት በሆኑ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሦስት ከተሞች ውስጥ ሰሞኑን የተፈጠሩ ግጭቶችን አስመልክቶ ከ ከተሞቹ ነዋሪዎች ጋር ለመወያየትና የጋራ መፍትሄ ለማፈላለግ እዚያው የሚገኙ ጠቅላይ ሚኒስትር አብይ ዛሬ ከሐዋሳና ከወላይታ ሶዶ ነዋሪዎች ጋር ውለዋል። የሲዳማ ሕዝብ ጠላቶች ብለው የጠሯቸውን በፊቼ ጫምበላላ በዓል ወቅት ደም የፈሰሰበት ግጭት እንዲፈጠር ምክንያት የሆኑ ሰዎችን ከሕዝቡ ጋር ሆነው ለፍርድ ለማቅረብ እንደሚሠሩም ጠቅላይ ሚኒስትሩ ቃል ገብተዋል። እስረኞችን በመልቀቅ በኩልም በፌዴራል ደረጃ እየተከናወኑ ያሉ ሥራዎችን አንስተው የደቡብ ሕዝቦች ክልልም በዚህ በኩል ሊንቀሳቀስ እንደሚገባው አሳስበዋል። ሲዳማ በክልል ደረጃ እንዲዋቀር ሐዋሳ ላይ ለቀረበው ጥያቄ መልስ ሲሰጡ ሕዝቡ ጥያቄውን እንዲያነሳ ሕገ መንግስቱ እንደሚፈቅድ አመልክተው ክልል መሆን ለምን እንዳስፈለገ በሚገባ እንዲወያዩ መክረዋል። በፌዴራል ደረጃም በጥያቄው ላይ እንደሚወያዩ የጠቆሙ ጠቅላይ ሚኒስትር አብይ በሕገ መንግስታዊ አግባብ እንዲቀርብና ሕገ መንግስታዊ መፍትሄም እንደሚፈለግለት ተናግረዋል። ጠቅላይ ሚኒስትሩ ወላይታ ሶዶ ከተለያዩ የህብረተሰብ ክፍሎች ተጠሪዎች ጋር ያደረጉትን ውይይትም ዛሬ ያጠናቀቁ ሲሆን ነገ ወደ ወልቂጤ ሄደው በተመሳሳይ ሁኔታ እንደሚነጋገሩ የመንግስትና ከገዢው ፓርቲ ጋር ቁርኝት ያላቸው መገናኛ ብዙኃን ዘግበዋል። ዝርዝር ዘገባዎችን እዚያው የሚገኙ ሪፖርተሮቻችን ባደረሱልን ጊዜ እናቀርባለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ደቡብ ምዕራባዊ ድንበር ላይ የኢሚግሬሽን ባለስልጣናት ከወላጆቻቸው ነጥለው ለብቻ የሚያስቀምጧቸው ህጻናት ሲያለቅሱና፣ እናቴን አባቴን እያሉ ሲለምኑ የሚሰሙበት የድምጽ ቅጂ በትረምፕ አስተዳደርና ካለ ህጋዊ ፈቃድ በሚገቡ ስደተኞች ላይ በሚከተለው ጥብቅ ፖሊሲ ቁጣውን አባብሶታል። ወደ ስምንት ደቂቃ የሚሆነውን የህጻናቱን ድምጽ ቅጂ የለቀቀው ፕሮፐብሊካ የሚባል ነጻ መርማሪ የዜና አውታር ነው። በቅጂው ላይ ድምጻቸው ከሚሰማው መካከል አንዲት የስድስት ዓመት ልጅ አክስቴን ደውለ ጥራልኝ ባክ እያለች የድንበር ጥበቃ አባሉን ስትለምን የሚሰማበት አለ። ፕሬዚደንት ዶናልድ ትራምፕ ከሜክሲኮ በሚያዋስነው ድንበር ልጆችን በግድ ከወላጆቻቸው እየለያየ ላለው ፖሊሲያቸው ሲከላከሉ ዩናይትድ ስቴትስ የስደተኛ በቁጥጥር ስር ማዋያ ካምፕ አትሆንም፣ ደግሞም ይህ የዲሞክራቲክ ፓርቲው ውድቀት ነው በማለት ተከራክረዋል። እጅግ ከልቤ ደግሞም በጣም በግልጽ ነው የምናገረው የኢሚግሬሽንና የሌሎችም ችግሮቻችን ውጤት ነው። ምክንያቱም እንደራሴዎቹ ሕጉን ሊያጸድቁልን አልቻሉም። ቁጭ ብለው እንዲደራደሩበት ለማድረግ እንኳን አልቻልንም። ስለዚህ የዴሞክራቶቹ ጥፋት ነው። አደናቃፊዎች ናቸው። በዩናይትድ ስቴትስ ኮንግረስ ሁለቱንም ምክር ቤቶች የሚቆጣጠረው ታዲያ የሚስተር ትራምፕ ሪፐብሊካን ፓርቲ መሆኑ ይታወቃል። ይህ በዚህ እንዳለ ባለፈው ሳምንት አንዲት የሁለት አመት የሆንዱራስ ሕጻን የዩናይትድ ስቴትስ የድንበር ጥበቃ አባላት እናቷን ሲፈትሹ በፍርሃት ስትመለከት የሚያሳየው ፎቶ በሚሊዮኖች በሚቆጠር ሕዝብ እየታየ ነው። ቀደም ያለችው ከአክስቴ አገናኙኝ እያለች የምታለቅሰው ልጅ በቃሏ ያጠናችው የአክስቷን ቁጥር ይዘው የፕሮፐብሊካ ጋዜጠኞች አክስቷ ዘንድ መደወላቸውን ገልጸዋል። የእህቷን ልጅ በስልኩ እንዳገኘቻትና ጥሩ ልጅ ሆንልሻለሁ መተሹ ሰጂኝ ብላ ስታለቅ እንዳለቀሰችባት አክስቲቱ ተናግራለች። በመጠለያ ውስጥ ያለችው ልጅና እናቷ አሁንም እንደተለያዩ መሆናቸውን ገልጻም እናቲቱ ከሀገር ልትባረር እንደምትችል ተገልጾልኛል ብላለች። ዛሬ ፕሬዚዳንት ትራምፕ ከሪፐብሊካን የምክር ቤት አባላት ጋር ተገናኝተው በዚህ ሳምንት የተወካዮች ምክር ቤት ድምፅ ይሰጥበታል ተብሎ ስለሚጠበቀው የኢሚግሬሽን ሕግ እንደሚወያዩ እየተጠበቀ ነው። የተባበሩት መንግስታት ድርጅት የሕፃናት መርጃ አጣዳፊ ፈንድ ዩኒሴፍ ልጆችን ከወላጆቻቸው ይለያል ያለውን የዩናይትድ ስቴትስ ኢሚግሬሽን ሕግ አወገዘ። በህገ ወጥ መንገድ ድንበር ያቋረጡ ናቸው በሚል ህጻናትን ከወላጆቻቸው መለየት ጎጂ እንደሆነ በማመልከት ነው። ዩኒሴፍ ድርጊቱን የኮነ ነው። ከጄኔቭ የደረሰንን የሊሳ ሽላይን ዘገባ አዲሱ አበባ ያቀርበዋል። ይሄ ህጻናት ከወላጆቻቸው እንዲነጠሉ የሚያደርገው ፖሊሲ ልብ የሚሰብር ነው ይላሉ የዩኒሴፍ ዋና ሥራ አስኪያጅ ሄንሪታ ፎር። በዲሬክተሯ ገለጣ መሠረት ዩናይትድ ስቴትስ ውስጥ ከሌላ ከሚፈልጉ ወላጆች የሚነጠሉት እነዚህ ሕፃናት በጣም ትናንሽ ልጆችም ናቸው። ዲሬክተሯን ተወክለው የሚናገሩት የዩኒሴፍ ቃል አቀባይ ክሪስቶፈር ቦለሬች በሰጡት ቃል ሁኔታው ምንም ይሁን ምን ሕፃናት ጥበቃ ሊደረግላቸውና ከወላጆቻቸው እንዳይነጠሉ መደረግም አለበት ብለዋል። እስራትና ከቤተሰብ መለየት ሕፃናትን ለምዝበራና ለከፋ አደጋ የሚያጋልጥ ለወከባም የሚዳርግ ዘግናኝ ልምድ ነው። አያሌ ጥናቶች እንዳረጋገጡት ደግሞ በሕፃናቱ የወደፊት ዕድገት ላይ ከፍ ያለ አሉታዊ ተጽዕኖ ያሳድራል። ባለፈው ሚያዝያ ወር ነበር የዩናይትድ ስቴትሱ ጠቅላይ አቃቤ ሕግ ጄፍ ሴሽንስ በሕገ ወጥ መንገድ ወደ ዩናይትድ ስቴትስ የሚገቡ ወላጆችና ሕፃናት እንደሚለያዩ የሚደነግገውን ፖሊሲ ይፋ ያደረጉት። የዩኒሴፍ ቃል አቀባይ ቦለሪች እንደሚሉት ግን ሕፃናትን ከወላጆቻቸው መነጠልና በማቆያ ቤት ማሳረፍ ዘግናኝ የሆነ የአካልና የሥነ ልቦና አንደምታ ይኖረዋል። የዩኒሴፏ ዲሬክተር ፎር በበኩላቸው የዩናይትድ ስቴትስ መንግሥት ሶሪያ፣ ደቡብ ሱዳን፣ ሶማሊያ፣ ሄይቲና በሌሎችም ቀውስ ውስጥ በሚገኙ አገሮች ያሉ ከለላ ፈላጊዎችንና ጥገኝነት ጠያቂዎችን በመርዳት ረገድ ያደረገውን መልካም አስተዋጽኦ ጠቅሰዋል። እናም የወቅቱ መንግሥት ይህንኑ በጎ ምግባር በመከተል የስደተኞችንና ይልቁንም ከወላጆቻቸው የሚነጠሉ ሕፃናትን ሕይወት ሊታደግ ያስፈልጋል ሲሉ አሳስበዋል። አመሰግናለሁ። አዲሱ ቀሪ ዜናዎችን ቆንጂት አጠራጠር አድርጋ ታሰማናለች። ሰሜን ኮሪያና ዩናይትድ ስቴትስ ሲንጋፖር ላይ ባደረጉት ታሪካዊ ንግግር የደረሱትን ስምምነት ተግባራዊ ለማድረግ እንደሚችሉ ተስፋለኝ ሲሉ የቻይናው ፕሬዚዳንት ሺ ጂንፒንግ መናገራቸው ተሰማ። የቻይናው መሪ ይህን የተናገሩት ዛሬ ለሰሜን ኮሪያው መሪ ኪም ጆንግ ኡን ባደረጉት አቀባበል ላይ መሆኑን የሀገራቸው መንግስታዊ የዜና አገልግሎት አስታውቋል። ከየመኗ የወደብ ከተማ ከሁዴዳ እና ዙሪያውን ካሉ አካባቢዎች ውጊያ ሸሽተው ከአምስት ሺህ በላይ ነዋሪዎች መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ። ውጊያው አልቆመንምና የሚሰደደው ህዝብ ቁጥር ይጨምራል ብለን ነው የምንሰጋው ብለዋል የድርጅቱ ቃል አቀባይ ስቴፈን ዱጃሪክ። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሰኔ 12 2010 ዓ ም ምሽት ፕሮግራም ነው። የኢትዮጵያ መንግሥት በይዞታው ስር ያሉ ተቋማትን ወደ ግል ይዞታ የሚያዛውረው በመንግስት የበላይ ባለድርሻነት በዘርፉ ልምድ ያላቸውን የግል ኩባንያዎችና ሰፊውን ሕዝብ በሚያሳትፍ የባለቤትነት ይዞታ እንደሚሆን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዋናው ሼር በመንግስት እጅ የሚቆይ ሁለተኛ ቢያንስ እስከ አምስት ፐርሰንት ኢትዮጵያውያን በውስጥም በውጭም ያሉ የሚሳተፉበት ከዚያ የተረፈው ከ30 እስከ 40 የሚጠጋው ፐርሰንት በሴክተሩ ቢያንስ ከአንድ እስከ አስረኛ ከፍተኛ ልምድ ያላቸው ኩባንያዎች ብቻ የሚሳተፉበት ይሆናል። ጠቅላይ ሚኒስትሩ ለፓርላማው ከሰጡት ማብራሪያ የተቀነጨበ ነው ያደመጣችሁት። በንግድና መጣኔ ሀብት ክፍለ ጊዜ ዘርዘር ያለ ዘገባ ይዘን እንቀርባለን። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይሆናል የሚቀርበው። የመልካም አስተዳደር ችግር ከአድራጎቶቻቸው ሊጠበቁ የሚገባቸው የፖለቲካ ነጋዴዎች የሚፈጥሩት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናግረዋል። ለአስራ አምስት ሰው ሕይወት መጥፋት ምክንያት በሆኑ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሦስት ከተሞች ውስጥ ሰሞኑን የተፈጠሩ ግጭቶችን አስመልክቶ ከከተሞቹ ነዋሪዎች ጋር ለመወያየትና የጋራ መፍትሔ ለማፈላለግ እዚያው የሚገኙት ጠቅላይ ሚኒስትር አብይ ዛሬ ከሐዋሳና ከወላይታ ሶዶ ነዋሪዎች ጋር ውለዋል። ሪፖርተራችን መለስካቸው አማሃ እሳቸውን ተከትሎ ሄዶ ነበር። አሁን ሐዋሳ ይገኛል። በስልክ አገኝቸዋለሁኝ። እንደምንድነ መለስካቸው፣ የት ነው ያለኸው? እንደምናመሽ ቀለሞ፣ እግዚአብሔር ይመስገን። አሁን ያለሁት ሐዋሳ ከተማ ነው። ጠዋት ከአራት ሰዓት ጀምሮ ከአዲስ አበባ ትንፍቴ ዘጠኝ ሰዓት አካባቢ ሐዋሳ ደርሻለሁ። ሰላም ነች? ለመሆኑ ከተማ አይቱ? ሰላም ናት። እንግዲህ እንደሚነግሩኝ ከሆነ ከሰሞኑ ውሎዋ እና አዳሯ በጣም በተሻለ ሁኔታ ላይ ትገኛለች። ሰዎች እንደሚነግሩኝ ግን ሐዋሳን ከማውቀት አኳያ እንዲያው የመዳከም መልክ ይታይ ይባላል። የመዳከም ስትል ከጸጥታ አኳያ ነው ከኑሮ አኳያ ነው? እንደ ድሮው ህይወት ሲፍለቀለቅ አታይም። የጸጥታ ና የመደበቅ ነገር ይታያል። የሀዋሳ ላንጋኖ ለሽርሽር ሄጄ ያየሁ ሺ አይነት ስሜት የላትም ነው የምትለኝ። እንደዚህ አይነት ነገር ዛሬ ጠቅላይ ሚኒስትሩ እዛ ነበሩ፣ መቼም በሰሞኑ ሁኔታ ላይ ከሰው ጋር ለመምከር አሁንም ደቡብ ነው ያሉት እርሳቸው እና ደረስክባቸው ለመሆኑ? እንደ አጋጣሚ የሆኑ አልደረስኩባቸውም። እንዳልኩ ወደ ስምንት ተኩል ዘጠኝ አካባቢ ድረስ ነው የደረስኩት እዚህ፣ እና እሳቸው ስድስት ተኩል ድረስ ቆይተው ወደ ወላይታ ሶዶ እንደሄዱ ነበር የሰማሁት። እዛ መቼም አንተ በቀጥታ ስብሰባው ላይ ያው ባልከኝ ምክንያት ባትደርስም ተሳታፊዎችን ሳታገኝ አልቀረህም። ያነጋገርካቸው ሰዎች ነበሩ? እንዴት እንዴት ተካሄደ ብለህ የጠየካቸው ሰዎች አሉ? አሉ። አንደኛው በፖለቲካ ውስጥ የሌሉ ናቸው ምንም እናሳቸውንም እንደሚነግሩን ከሆነ እንደ ዛሬ ድል ባገኙ ጥያቄው ለመጠየቅ እንደ ዛሬ የተረሰቱበት ቀን በሌለ በጣም አማጭ የሆነ መልስ እንዳገኙ እንደተሰጣቸው ነበር የተናገሩት። እና እንዲያውም የጻቸውን ድምጽ ማሰማ መኝታል። ጠቅላይ ሚኒስትሩ እውነት ለመናገር በጣም ቆንጆ የሆነ አቅጣጫ ነው ያት ያዙት። ምክንያቱም በዚህ ሰዓት ዛሬ በተጠየቀው ልክ ይዤ መታወት ነጭ ባይኖርም ጥያቄው ግን የህዝብ መሆኑን አረጋግጫለሁ። ይህ ጥያቄ የህዝብ ነው፣ የአመራሩ ወይንም የካድሬው እንዳልሆነ አረጋግጠውልናል። ይህ ደግሞ ለሲዳማ ህዝብ ከፍተኛ እፎይታንና እረፍትን ሰጥቷል። እንግዲህ አሁን የተናገሩት ስለ ሲዳማ የክልልነት ጥያቄ ይመስለኛል እና ጠቅላይ ሚኒስትሩ በጥሩ ሁኔታ እንደተቀበሉት እንዳስተናገዱት ነው ጥያቄውን ያላቸው እምነት እንደዚያ ነው። ሌላው ግን በፖለቲካ ውስጥ የቆዩና የሚታወቁ የሲያን ሲዳማ አርነት ንቅናቄ ዋና ፀሐፊ ናቸው፣ በአሁኑ ጊዜ አቶ ለገሰ ላንቃሙ ይባላሉ። እሳቸውም ተመሳሳይ ነገር ነገሩኝ። እሳቸው እንዳሰማ እስኪ የትልቅ ጥያቄ የተጠየቀበትና የተወሰነበት ውሳኔ እስከ ስጋ ይቼ ተጠያቀባል ለለን እናተመሳሳት ሊደፍኝ መቃደለ አሁን ማድረግ ያለባችሁ በአንድ ላይ ማምጣት፣ በህገ መንግስቱ መሰረት ህግና ህግን መሰረተ ማድረግ ስጠይቁ ህጎ ነው የምትጠጣችሁ ህግ መንግስቱ የሚከለክላችሁ የለም። ነገር ግን አንድ በመሆን ህገ መንግስታዊ መንገድ በመከተል ነው። ዛሬው ግን እንግዲህ መለስካቸው በዛሬ ውይይታቸው፣ በዛሬ የሐዋሳ ውሏቸው ጠቅላይ ሚኒስትሩ የተነሱት ጥያቄዎች ከዚህ ከክልልነት ከአስተዳደራዊ ይዞታ አከላለል ጋር የተያያዘ ብቻ ሳይሆን ሌሎችም በርከት ያሉ ጥያቄዎች እንደተነሱ ነው የሚገባን፣ እየሰማን ያለ ነውም። ከዛ አኳያስ ያነጋገርካቸው ሰዎች ምን ይላሉ? ሌላው ሁለተኛው ጥያቄ የነበረው እና በውይይቱም ተነስቶ የነበረው ጉዳይ ሰሞኑን በሐዋሳና በሐዋሳ አካባቢ ከሲዳማ ባህላዊ የዘመን መለወጫ ጋር በተያያዘ በዓል ሲከበር ፊቼ ጨምባላላ ይባላል፣ ከሱ ጋር በተያያዘ ከፍተኛ ነውጥ፣ ከፍተኛ ረብሻ፣ ከፍተኛ ግጭት ተነስቶ እንደነበረ እና በዚህ ምክንያት ብዙ ሰው እንደተጎዳ፣ ሕይወትም እንዳለፈ፣ አካል እንደጎደለ፣ ንብረት እንደወደመ ተነግሯል እና የዚህ ምክንያቱ አብዛኛዎቹ እንደሚሉኝ ከሆነ እንግዲህ የሲዳማ ተወላጆች በወላይታ ተወላጆች ላይ ጉዳት አደረሱ ነው ባጭሩ። ይሁንና በአብዛኛው ምክንያቱ እንደማይታወቅ እንዲያውም የተደበቀ እጅ እንዳለ የነገረኝ ሰዎች አሉ። ለማንኛውም ግን ጉዳት ከደረሰባቸው መካከል በሰባት የተለያዩ መጠለያዎች እነዚህ ጉዳት የደረሰባቸው የወላይታ ተወላጆች ናቸው የተባሉ ተጠለው ይገኛሉ። አንዱን ለማየት እድል አግኝቻለሁ። በገብርኤል ቤተ ክርስቲያን ውስጥ የተጠለሉ ሰዎችን አግኝቻለሁ። እዚያ ውስጥ ከአንድ ሺ እስከ ሁለት ሺ ከአንድ ሺ አንድ መቶ እስከ ሁለት ሺ ሰዎች ተጠለው እንደሚገኙ አይቻለሁ። ሕጻናት በአጸደካሞች፣ ወጣቶች፣ አሮሚቶች ሁሉ አሉበት እና እንደ አንዷ አንዷ ሌላ ሙሉ አንዱ አንስ የነገረችኝ የወንድሟ ምስኪን እሷ አደጋ ከደረሰባት ጊዜ ጀምሮ ከሆስፒታል ጀምሮ ዝም ብለን እያሳመን ሌላዋ ደግሞ ያገኘት እንደዚሁ ነፍሰ ጡር ናት። በጣም በሚያደርግ ሁኔታ ነው ያለችው። የእሷንም ስ ነው

ለመሆኑ በቁጥር ደረጃ ያገኘኸው ነገር አለ? እዛ ካነጋገርካቸው ሰዎች ምን ያህል ሰው ያው አስራ አምስት ሰው መገደሉን ሰምተናል ከዘገባዎች፣ የክልሉ መንግስትም አሳውቋል ይሄንን። የቆሰሉ ንብረት የጠፋባቸው ምን ያህል ንብረት እንደጠፋ የተፈናቀሉ ሰዎች ቁጥር ያገኘኸው አለ? በጣም እርግጠኛ ሆኖ ለመናገር አይቻለም ግን አሁን እንደነገርኩ ያየኋቸው እኔም ራሴ ባይና አንዷ መጠለያ ብቻ በሺ የሚቆጠር ሰው እንዳለ ተመልክቻለሁ። ይሁንና በህይወት የጠፋ ስንት ህይወት ጠፋ ብሎ ለማለት በጣም አስቸጋሪ እንደሆነ በየቦታው ብዙ ቦታዎች ብዙ ስፍራዎች በከተማዋና በከተማዋ አካባቢ ህይወት እንደጠፋ የነገሩ ሰዎች አሉ። ለማንኛውም ግን ሰለሞን በጣም ዘርዘር ያለና የመንግስትንም ባለስልጣናት ለማግኘት እሞክራለሁ። በነቀ ሁለት የእነሱንም ጨምሬ ፈታ ያለ ሪፖርት ለማቅረብ እሞክራለሁ። መልካም መለስካቸው፣ ጥሩ ነው። ካየሃቸው መካከል የአንድ ብሔር የአንድ ጎሳ አባላት ሰዎች ናቸው የተፈናቀሉት ወይስ ስብጥር አለው? እኔ እንግዲህ እዛ ያናገርኳቸው ሰዎች እንደነገሩኝና እንደሚሉም ከሆነ ከዚህ ከሐዋሳ እንደዚህ ያለ ጉዳት የደረሰበት የወላይታ ተወላጆች ብቻ እንደሆኑ ነው። አንተ ያያቸው አንተ ያያቸው የተፈናቀሉትም የወላይታ ተወላጆች ብቻ ናቸው ወይስ ሌሎችም አሉ? መሀላቸው ሌሎች ያሉ አልመሰለኝም። ሁሉም የሚሉት ሁላችንም ወላይታዎች ናቸው እና ነው የሚሉኝ። ትታወቃላችሁ ሁሉ ብዬ ጠይቂያቸው ነበር። አይ፣ አንተዋወቅም ከተለያዩ ስፍራ የመጣ ነው። እዚህ ስንሰፍር እዚህ ተፈናቀም ቤተክርስቲያን ሲመጣ ስንጠለ ከተለያዩ ስፍራ የመጣ ነው የምንተዋወቅም ይሁን እና በብሔረሰብ ደረጃ ወላይታዎችን ብሆን ይታወቃለን አሉ። እንግዲህ ጠቅላይ ሚኒስትሩ ለዚህ ግጭት መንስኤ የሆኑ ሰዎችን የሲዳማ ሕዝብ ጠላት ሲሉ ጠርተዋቸዋል። ከዛ በተረፈም የፖለቲካ ነጋዴዎችም ብለዋቸዋል። እና ሌሎችም የተነሱ ጉዳዮች እንዳሉ ነው። እንግዲህ አሁን የሀገር ውስጥ መገናኛ ብዙሀን የመንግስቱና ለፓርቲ ቅርበት ያላቸው መገናኛ ብዙሀን እየደገፉ እየዘገቡ ያሉት በሙስና ሙስና ላይ በመልካም አስተዳደርም ላይ እንደዚሁ ጥያቄዎች ተነስተው እንደነበረ ተናግረዋልና በዚህ በኩል ያገኘኸው አስተያየት አለ? በትክክል አሁን እነዚህ ያናገርኳቸው በግጭቱ ያናገርኳቸው ሰዎች እንደሚልም የ ህዳማ ሰዎች እኛን ያደርጉን ፍላጎት ያላቸው አይመስለንም። ግን ከጥሩ አዝመራ መሀል መጥፎ እንደሚገኝ አንዳንድ መጥፎ ሰዎች እንዳሉ እናውቃለን ያሉ ሰዎች አሉ። በትክክል ደግሞ እናውቃለን የሚሉ ደግሞ በብዙ ዓመታት በስልጣን ላይ የቆዩ ካድሬዎች እና ሌሎች በጣም ሩቅ የሆኑ ማንነታቸው የማይታወቁም እጅ ያለበት ይመስለናል ብሎ የሚናገሩም አለ። እንግዲህ መለስካቸው ጠቅላይ ሚኒስትሩ ዛሬ በተመሳሳይ ሁኔታ ውይይት ለማድረግ ከህብረተሰቡ ተጠሪዎች ጋር ወደ ወላይታ ሶዶ ሄደው እዛው ነው የዋሉት። እንግዲህ ነገ ደግሞ ወደ ወልቂጤ ሄደው እዛም ከህዝቡ ጋር እንደዚሁ እንደሚወያዩ ነው እየተነገረ ያለው። እንዳልከው ዘርዘር ያሉ ዘገባዎችን፣ ተጨማሪ ድምፆችን፣ የመንግስት አካላት መረጃዎችን አካተህ ደግሞ ነገ ተጨማሪ ዘገባ እንጠብቃለን። ለዛሬ አመሰግናለሁ። ሰላም ሁን መለስካቸው። በጣም አመሰግናለሁ ሰለሞን፣ ደህና ምሽ። ሰላም ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሀብት በብዙ ሀገሮች ተከማችቷል ያሉት ጠቅላይ ሚኒስትር አብይ አህመድ ተጠያቂዎቹን ለህግ ለማቅረብ አስተዳደራቸው ከየሀገሩ መንግስት ጋር እየሰራ መሆኑን ገልጸዋል። ማንነታቸውን በግልጽና በዝርዝር ሳይናገሩ በጥቅሉ ሌቦች ሲሉ የጠሯቸው ሰዎች ያልታወቀባቸው መስሏቸው ሲሸርቡና ሲዶልቱ መዋላቸው ተጨማሪ በሽታ ነው ብለዋል። ጠቅላይ ሚኒስትሩ እስካሁን በሙስና ሲጠየቁ የቆዩትም ቅርንጫፎቹ ብቻ ናቸው ሲሉ ከመንግስት ውጪ ባሉ አካላት ሲነሳ የቆየውን ሀሳብ አስተጋብተዋል። ጠቅላይ ሚኒስትር ዓብይ አህመድ ትናንት በተለያዩ ጉዳዮች ላይ የሰጡት ማብራሪያ ትኩረት መሳቡንና ማነጋገሩን ቀጥሏል። እስክንድር ፍሬው ተጨማሪ አለው። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው እንደ ዛሬው ፍሬሽ ሪፖርት አቅራቢ ሳልሆን ተዘጋጅቼ መጣለሁኝ። ለዛሬ አመሰግናለሁ። ጠቅላይ ሚኒስትር ዶክተር ዓብይ አህመድ ትናንት ከፓርላማ አባላት ለተነሱ ጥያቄዎች የሰጡት ምላሽ ያቀረቡት ማብራሪያ እንደዚህ የተዋዛ በአግራሞትም የተደመጠ ነበር። በአብዛኛዎቹ አባላት ሳቅና ፈገግታ የታጀበ በጭብጨባ የተጠናቀቀ። ዶክተር ዓብይ በዚህ ማብራሪያ ያነሷቸው ነጥቦች ግን ዛሬም መወያያ ሆነው ቀጥለዋል። ጠቅላይ ሚኒስትሩ በዚህ ማብራሪያ በሽብርም ሆነ በሌሎች ጉዳዮች ተጠርጥረው የታሰሩ ወገኖች እየተፈቱ ያሉት የአገሪቱን ሕጎች መሰረት በማድረግ መሆኑን ተናግረዋል። አንዳንዶቹ እየተፈቱ ያሉት ግን አገሪቱን ዘርና ብሔርን መሰረት ካደረገ እልቂት ለመታደግ ጭምር ነው ብለዋል። አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ፣ የዘር እልቂት ሊያመጣ እየሄደ ነው። ሁሉ በዘር ነው ሁሉ ነገር ፖለቲካ ብቻ አይደለም፣ ሃይማኖትም አሜሪካ ያለው ሲኖዶስ እና እዚህ ያለው ሲኖዶስ፣ ኦርቶዶክስ ብቻ አይደለም። ከኋላ ብሔር አለ። መቆም አለበት። ይህ አይጠቅመንም። አየነው አየ ነው፣ ኪሳራ ነው። አሁን የሚያዋጣው ነገር ብሔር ማግኘት የሚገባውን ክብር ማግኘት የሚገባውን አጠቃላይ ነገር ካገኘ በኋላ እንደ ሀገር አብሮ ለመኖር ግን የማይቸገር መሆን አለበት። ሁለተኛው ሰላም በሰላም ብቻ ነው የሚገኝ ሰላም በማሰር በማሳረድ አይገኝም። ያብሳል ያብሷል። ጉዳዩ ይህ ሀገር የሁሉም ኢትዮጵያዊ እና ዜጎች በሀገራቸው ጉዳይ ያገባኛል የኔ ነው ይሆነኛል ብሎ ሊሳተፉ መፍቀድ ያስፈልጋል። መንገዱ ይለያይ ይሆናል እንጂ ሁሉም ሀገር የሚወድ የሀገሩ እድገት የሚመኝ ለሀገር ታላቅነት አለማለሁ ብሎ የሚሰራ መሆኑን ማመን አለብን። እኛ ብቻ ለምንቆረቆረ ለኢትዮጵያ ሁሉም ይቆረቆራል። በሙስና ተጠርጥረው ታስረው የነበሩትንና በይቅርታና ክስ በማቋረጥ የተፈቱትን ዜጎች በተመለከተም ዋነኞቹ እያሉ ቅርንጫፎቹ ላይ መተኮሩ ተገቢ እንዳልሆነ ተናግረዋል። የሙስና መንስኤ መዋቅራዊ መሆኑን ማየት ተገቢ ነው። ላለፉት 10 አመታት አስራ አምስት ዓመታት የሆኑ የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ ሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው ሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከንን ነው ማለት ነው። ዋናው ሶርሱን በሚያጠቃና ሙስናን በሚደፈጥጥ አግባብ ይሄን አይደለም ማለት ነው። ሁለተኛው የዲሞክራሲ አውድ መጥበብ ነው። ዲሞክራሲ እየሰፋ ሲሄድ ሰዎች ግልጽ መጻፍ መናገር ሲችሉ ሙስና ለመዋራት እድል ይሰጣል። ያም በታድሶ እንዳየነው የዲሞክራሲ አውድ እየጠበበ ሲሄድ አንዱ ለሙስና የሚመች በር ከፋች ሆኖ ይታያል። ሶስተኛው የሶስቱ መንግስት አካላት ነው። ፓርላማው፣ አስፈጻሚው፣ ህግ አውጪው አንዱ አንዱን እየተቆጣጠረ የሚሄድበት አግባብ የተሟላ ካልሆነ ሙስና ይቀጥላል። የፍትህ እጦት፣ የፍትህ ችግር፣ ሰው ፍትህ በገንዘብ የሚገዛ ከሆነ በገንዘብ ማሰር፣ በገንዘብ መፍታት የሚችል ከሆነ ሙስና ይስፋፋል። የፍትህ ስርዓታችን ያለበት ደግሞ ታውቆታላችሁ። እነዚህን ጉዳዮች ጀምረን፣ ሚዲያ ነፃ መሆን አለበት። በነፃነት ይህንን ነገር ሊዋጋ የሚያስችል ቁመናና ብቃት ሊይዝ ይገባል። ይህን ያደረግን እንደሆነ ሙስናን በጸረ ሙስና ትግል ብቻ ሳይሆን ሌብነት፣ ብልሹነት መሆኑን በማስተማር ጭምር ከመሰረቱ መፍታት ይቻላል። የህግ የበላይነት ጉዳይም ከዚህ ጋር ተያይዞ መነሳት እንዳለበት ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባስተኛ አገላለጽ የተናገሩት። ሰዎች ለይቅርታው ተገዝቶ መንግስት የሚያደርገውን መፍታት እንደ ገራገርነት የሚያስቧል፣ ማሰር የማይችል መንግስት አድርገው የሚያስቧል። ስህተት ነው ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። አባቶቻችን ታስረዋል፣ እኛ ታስረናል። ይቀጥላል፣ እናውቀዋለን፣ ግን አይጠቅምም። እጃችሁን መሰብሰብ ያለባችሁ ሰዎች እጃችሁን መሰብሰብ ጥሩ ይሆናል። ከዚሁ ከሙስና ጋር በተያያዘ ያለው ችግር እጅግ የከፋ መሆኑን ያብራሩት ጠቅላይ ሚኒስትር አብይ ሙሰኞች ከሀገር ውጭ ያከማቹት ሀብት ከፍተኛ መሆኑን ገልጸዋል። መንግስታቸው ከተለያዩ ሀገራት ጋር በመተባበር ሁኔታውን እየመረመረ መሆኑንም ገልጸዋል። ሀብት የዘረፉ ሰዎች ኢትዮጵያ ውስጥ አሉ ወይ የሉም? አሉ። ምንም ጥያቄ የለውም። መዝረፍ ብቻ ሳይሆን የኢትዮጵያ በርካታ ሀብት በተለያየ ሀገር ተከማችቷል። ምንም ጥርጥር የለውም፣ እንዳትጠራጠሩ። ይህም ማለት ነው ሁለት ምርጫ ነው ያለን ለዚህ ጉዳይ እንደ ከዚህ ቀደሙ በሂደት ይጣራል ብለን ሰብስበን ማስገባት እና እያጣራ መሄድ አንዱ መፍትሄ ነው። ሁለተኛው መፍትሄ ደግሞ የተሟላ ማስረጃ እስከምን እስከምናጣራ ሰዎቹን አይናችን እንዳረፈባቸው አጣርተን መረጃ መሰብሰብ ነው። ይሄ ምርጫ እንግዲህ የትኛው ይሻላል እንደ ዲሞክራሲያዊ አግባብ ይለያያል። አንዳንድ ሀገራት ይቸገራሉ፣ አንዳንድ ሀገራት ይተባበራሉ። የሚተባበረውም ሆነ የሚቸገረው ኢትዮጵያ አሁን በጀመረችው መንገድ አንድ ነጠንካራ ከሆነች የግዱን ያደርጋል። ብዙ ሀገራት ተደርጓልና ሊተባበሩ ምልክት ያሳዩ ሀገራትም መነሻው በውስጥ ያለው ጥንካሬ ነው። ከዚያ በመነሳት መረጃ የሚያቀብሉ ነገራት አሉ። አብረን የሰራን ያለ ነው። የተሟላ ነገር ስናገኝ እንደ ከዚህ ቀደሞ አስረን ከምናጣራ ጣርተን ብናስር ይሻላል ብለን ነው እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶልቱ መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው፣ ከዛ ሲሻገር ግን ጥሩ አይደለም። ይሄ ጉዳይ እየታየ እየተጣራ እርምጃ ይወሰዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ለፓርላማ አባላት በሰጡት ማብራሪያ ለደቡብ ኦሮሚያና አማራ ክልል ነዋሪዎች በተለይ በሚል ያስተላለፉት መልእክትም ነበር። የትግራይ ብሔር ተወላጆችን በተመለከተ በዚሁ አጋጣሚ ከጥያቄው ጋር ብዙም ባይቀራረብ ለኢትዮጵያ ህዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ህዝብ ነው። የትግራይ ህዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስለን፣ ዲሞክራሲ ያለው ይመስለን፣ የተጠቀመም ይመስለን። በተለይ ደቡብ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን የትግራይ ሕዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም ያገኘው ነገርም የለም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። ሚስተር ኤክስ ተጠፋ ብለን የማያውቁ ሰዎችም ጭምር በዛ ወንጀል ሀሳብ በጥላቻ በቂ ማየት ለኢትዮጵያ አይበጅም። መለየት ያስፈልጋል። ይሄ ጥቃት እየበዛ ከሄደ ዘር መጫረስ ያመጣል። ይሄ ደግሞ ውርደት ለልጆቻችን ያሸጋግራል። ሕዝባችን አስተዋይ ሕዝብ ነው። ሕዝባችን ይህን ነገር መገንዘብ የሚችል ሕዝብ ነው። ማስን የሚጠላና የሚያጥላላ የሚዲያ ዘመቻ ሊሆን ይችላል። በተግባር የሚደረግ በጀስቸር የሚታይ ጥላቻ ሊሆን ይችላል። እነዚህ ሁሉ ጉዳዮች እንዳይደረጉ በታላቅ ትሕትና መለመን እፈልጋለሁ። ብዙ ጊዜ በተለያየ መንገድ የሚሰሙ ጉዳዮች አሳሳቢ ስለሆኑ የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጠላት የሚታይ ህዝብ አይደለም። ድሃ ነው። ይህ አፕሮች አሁን የምናስበውን እርቅ አሁን የምናስበውን ሰላም አሁን የምናስበውን ፍቅርና እድገት አያመጣም። ጥፋት እንኳ ቢኖር ይቅርታ ይሻላል። ዶክተር አብይ አህመድ ወደዚህ የጠቅላይ ሚኒስትርነት ስልጣን ከመጡ ወዲህ በፓርላማ ቀርበው ለጥያቄዎች ምላሽ ሲሰጡ የመጀመሪያቸው ነው። በዚህ ማብራሪያ ያነሷቸው ነጥቦች ግን እነሆ ማወያየታቸውን ቀጥለዋል። የኢህአዴግ መንግስት ራሱ በሽብር ተግባር መሳተፉን ማመናቸው ትኩረት ከሳቡት ውስጥ አንዱ ነው። የአሰብ ወደብ ያለ ውይይት መሰጠቱን የገለጹበት አስተያየትም የፓርላማ አባላትን ጭምር ፈገግ ካሰኙት መካከል ነበር። ውይይት ሳንወያይ ሳይወያይበት የሚለው መከራከሪያ ይሆናል ወይ አይሆንም? አሰብ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንቱ የፓርላማ ቆይታቸው በተለያዩ ርዕሶች ላይ ለተነሱ ሌሎች ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ለማኅበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ተከተሉን። የተለያዩ ዘገባዎቻችንም ተከታተሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ኤድሬስ ሬጅስ ኦድሬስ ሬጅስ። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ሆነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለነው ሶሎሞን አባትና ቆንጂት ታዬ ነን። የማክሰኞ ምሽት ዝግጅታችን ይቀጥላል። አሁን ወደ ዕለታዊው የስፖርት ዘገባ እናልፋለን። ሩሲያ የዘንድሮውን የዓለም እግር ኳስ ዋንጫ ውድድሮች ለማዘጋጀት ምን ያህል እንዳወጣች ያውቃሉ? ወጪው በግብር ከፋዩ የሩሲያ ሕዝብ ላይስ ምን አንደምታ ይኖረዋል? ዓላማውስ ምንድን ነው? ሰሎሞን ክፍሌ የዕለቱን ግጥሚያዎች ውጤት አክሎ በቀጣይ አጭር ዘገባው ይመለከተዋል። የዓለም እግር ኳስ ዋንጫ ከተጀመረ ከ88 ዓመታት ወዲህ ውድድሮቹን ለማስተናገድ እጅግ ከፍተኛ ወጪ የተደረገበት የአሁኑን የሩሲያን የሚስተካከል የለም። ሩሲያ አስራ አምስት ቢሊዮን ዶላር ነው ያወጣችው። ከዚህም ውስጥ ሦስት ቢሊዮን ግድሙ ለአስራ ሁለቱ አዲስ ለተሠሩና ነባሮቹን ስታዲየሞች ለማደስ የዋለ ሲሆን ስምንት ቢሊዮኑ አዳዲስ መንገዶችን፣ የባቡር ሀዲዶችንና አውሮፕላን ማረፊያዎችን ጨምሮ ለልዩ ልዩ ተቋማት ግንባታ ውሏል። ይህን ያህል ከፍተኛ ወጪ በማውጣት የሩሲያ ግብር ከፋይ ሕዝብ ምን ይጠቀማል? የመንግሥቱ ዋና ዓላማ በዓለም ደረጃ ብዙ የተወቀሰበትን የሰብአዊ መብቶች ጥሰት ሬኮርዱን ለማሻሻል በፖለቲካም ረገድ የፕሬዝደንቱን የቭላዲሚር ፑቲን የተበላሸ ገጽታ ለማጥላት መሆኑን ተንታኞች ይናገራሉ። ሩሲያ በ2014 እንደ አውሮፓውያን ዘመን አቆጣጠር ዩክራይንን መውረሯና ክሪምያን ክሪሚያን በኃይል መያዟ ዓለም አቀፉ ውግዘትና ማዕቀብ እንዳስጣለባት ይታወቃል። የፖለቲካ ተንታኞች እንደሚሉት ግብር ከፋዩ የሩሲያ ህዝብ የዓለም እግር ኳስ ዋንጫ ውድድሮቹን ለማዘጋጀት 15 ቢሊዮን ዶላር በመውጣቱ በቅድሚያ የሚጎዱት ጡረታ ለመውጣት የተቃረቡት ዜጎች ይሆናሉ። መንግሥት ባለፈው ሳምንት በውድድሮቹ መክፈቻ ዕለት ባወጣው መግለጫ የጡረታ መውጫ ጊዜውን ቀስ በቀስ ከፍ እንደሚያደርግ አስታውቋል። ማለትም አሁን ያለውን የወንዶቹን ከ60 ወደ 65፣ የሴቶቹን ከ55 ወደ 63 ከፍ አደርገዋለሁ ብሏል። አሁን የኳስ ውድድሮቹና ፈንጠዝያው ከሦስት ሳምንት በኋላ ያበቃል። ቅርሱ የሚለካው ግን በመጪዎቹ ዓመታት ውስጥ ይሆናል። ወደ ዕለቱ ጨዋታዎች እንለፍ። ትላንት በትልቁና ሲጠበቅ በነበረው የመጨረሻው ጨዋታ የተፋለሙት ብሪታንያና ቱኒዚያ ነበሩ። ሃሪኬን ባለቀ ሰዓት ላይ ባገባው ሁለተኛ ጎል ቲሙን ለድል አብቅቷል። ብሪታንያ ሁለት ቱኒዚያ አንድ ዛሬ በቅድሚያ ኮሎምቢያ ከጃፓን፣ ፖላንድ ከሴኔጋል ተጫውተዋል። ውጤት፣ ጃፓን ኮሎምቢያን ሁለት ላንድ ረታለች። ሴኔጋልን ባጭሩ ለማስተዋወቅ በፕሮፌሽናሎች የተሞላው አፍሪካዊው የሴኔጋል ብሔራዊ ቡድን ቅንጅቱ ከሰመረለት የማሸነፍ ዕድሉ ሰፊ መሆኑን የተነበዩ ብዙ ናቸው። ተጫዋቾቹ በግል ያላቸውን ችሎታ ታሳቢ በማድረግ በሴኔጋል ቡድን ውስጥ መሐል ላይ ባቡ ዲያዬ ለእንግሊዙ ስቶክ ሲቲ፣ ኢድሪሳ ጉዬ ለኤቨርተን፣ ሼሁ ኩዬቴ ለዌስትሃም፣ ሳሊፍ ሳኔ ለሃኖቨር 96 ጀርመን፣ አልፍሬድ እንዳዬ ለቪላሪያል ስፔን ይጫወታሉ። በአጥቂው መስመር ሳዲዮ ማኔ ለሊቨርፑል፣ ኬታ ባልዴ ዲያዮ ለሞናኮ እምባዬ ኒያንግ ለኤሲ ሚላን ኢጣሊያ ቡድን ተሰላፊዎች ናቸው ትንበያው ሰርቷል ውጤት ሴኔጋል ሁለት ፖርቱጋል አንድ አረንጓዴ ቢጫ ቀይ ቀለማት ባሉት ሰንደቅ ዓላማቸው ያሸበረቁት የሴኔጋል ደጋፊዎች ፈንድቀዋል ይገባቸዋል በዕለቱ የውድድሮች መርሃ ግብር መሠረት ቀጣዩ ሩሲያና ግብፅ የሚያደርጉት ግጥሚያ በእጅጉ ተጠባቂና አጓጊ ሆኗል እርሱን ሰፋ አድርጌ ያቀርብና አበቃለሁ ሁለቱ የኤ ምድብ ብሔራዊ ቲሞች ዛሬ ሁለተኛውንና ወሳኙን የምድብ ማጣሪያ ግጥሚያ ይሆናል የሚያደርጉት። ሩሲያ ሳውዲ አረቢያን አምስት ለዜሮ አሸንፋለች በመክፈቻ ዕለት ግጥሚያ። ያም አንድ አስተናጋጅ አገር በዚያን ያህል የግብ ልዩነት ሲያሸንፍ ኢጣሊያ በ1934 ዩናይትድ ስቴትስን ሰባት ለአንድ ካሸነፈ ወዲህ የመጀመሪያው ሆኗል። ሩሲያ እንደሚታወቀው ከዚህ በፊት በሦስት የዓለም እግር ኳስ ዋንጫ ውድድሮች ማለትም በ1954 2002ና በ2014 ማጣሪያዎችን ለማለፍ ሳትችል ቀርታለች። ሩሲያ ሶቪየት ኅብረት ከፈራረሰች ወዲህ በዓለም ዋንጫ አንዴም እንኳ በአፍሪካ ቡድን ተሸንፋ አታውቅም። ወደ ግብፅ ስንሸጋገር ባለፈው ወር በቻምፒየንስ ሊግ ፍጻሜ ግጥሚያ ላይ ትከሻው ተጎድቶ በሸክም የወጣው የሊቨርፑሉ አጥቂ ሞሐመድ ሳለህ ዛሬ ገብቷል። ኮከብ ተጫዋቹ ሳለህ ባለፈው ሳምንት ግብፅ በዩራጓይ አንድ ለዜሮ በተረታችበት ጨዋታ አልተሳተፈም። ቤንች ላይ ሆኖ በሐዘን ይመለከት ነበር። የግብፁ ፋሮስ ቡድን ባለፉት ሦስት የዓለም ዋንጫ ውድድሮች ወቅት ግብ ርቆት ታይቷል። ለመጨረሻ ጊዜ አግብቶ የታየው እንደ አውሮፓውያን ዘመን አቆጣጠር በ1990 ከኔዘርላንድስ ጋር አንድ ለአንድ በተለያየበት ጨዋታ ማዲ አብዱልጋኒ በፍጹም ቅጣት ምት ባስቆጠራት ጎል ብቻ ነው። በዛሬ ዕለት የሩሲያና ግብፅ ፍልሚያ የሚጀምረው ስርጭታችን እየተላለፈ ባለበት በአሁኑ ወቅት በመሆኑና የሚያበቃውም ከአየር ከወረድን በኋላ ስለሚሆን የመጨረሻውን ውጤት መግለጽ አይቻለንም። ከድረ ገጻችን ታገኛላችሁ ወይም በነገ ዕለት ከሌሎቹ ዜናዎች ጋር አካተን እናቀርባለን። ለዛሬ ያለኝ ይኸው ነው። ቆንጅት ሰለሞን እናንተ እኛም እናመሰግናለን ሶሎሞን። እንግዲህ በተከታታይ የዓለም ዋንጫን ዘገባ ይዘህልን በየዕለቱ እንደምትመጣ እንጠብቃለን። ከምሽቱ ሦስት ሰዓት ከ39 ደቂቃ ነው አሁን አዲስ አበባ ላይ። ወደ ተከታዩ ክፍለ ጊዜ ወደ ተከታዩ ዘገባ እንሸጋገራለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትናንት በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ የፓርላማ ንግግራቸውን ንግግራቸው የብዙዎችን ቀልብ የሳበና አሁንም በማነጋገር ላይ ያለ ነው። ህዝቡን ይቅርታ ጠይቀን ይቅርታ ተደርጎልናል ያሉትን ድርጅታቸውን ገዥውን ኢህአዴግ ተጠያቂ አድርገው በትጥቅ ትግል የተሰማሩ ሶስት ድርጅቶች፣ ጦርነት ዋጋ የለውም ሀሳባችሁን ቀይሩ ሲሉ ጥሪ አሰምተዋል። ጉዳዩ ከሚመለከታቸው ታዲያ ሁለቱን አግኝተናል። የኦሮሞ ነጻነት ግንባሩ ሊቀመንበር አቶ ዳውድ ኢብሳንና የኦጋዴን ነጻነት ግንባር የኮሚኒኬሽንስና የስራ አስፈጻሚ ኮሚቴ አባሉን አቶ ሀሰን አብዱላሂን በስልክ አነጋግረናል። አሉላ ከበደ ነው ሁለቱን ያነጋገራቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የገዛ ድርጅታቸውንና መንግስታቸውን ትክክል አይደለም፣ ህዝቡን ይቅርታ ጠይቀናል፣ ሀላፊነት እንወስዳለን ያን ይቅርታ ግን በተቃውሞ ጎራ ለተሰለፉም በኃይል ጠመንጃ ላነሱም ሊሰጥ ይገባል በሚል ይናገሩና በቀጥታ በትጥቅ ትግሉ ለተሰማራችሁ ድርጅቶች የሰጡን አስተያየት እናስከትል። ይህ ሲባል ግንቦት ሰባት ኦነግ፣ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው። ውጊያ አቁማችሁ ነው አይጠቅምም። ዶክተር ብርሃኑ ነጋ እኔን ገድለው ወይም ማስገድለው ስልጣን መያዝ እኔ እሳቸው እንግዲህ ያስገድየ ስልጣን ለመቆየት ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም። ጥይት ማባከል ጠቃሚ ሀሳብ አይደለም። ጠቃሚ ሀሳብ አይደለም። ጊዜ አልፎበታል። ጠመንጃ ማንሳት፣ ኢትዮጵያ ላይ ጥይት መተኮስ አይጠቅምም ነው ያሉት። ዛሬም የሚያምናሉ? በትጥቅ ትግል መቀጠል አለብን ይላሉ? ጠቅላይ ሚኒስትሩ ራሳቸውን ተጠያቂ እንዳደረጉት እናንተንም ያደርጋሉ። እሺ፣ ዋነኛው ነገር አሁን እንደ ዶክተር አብይ አቀማመጥ የትጥቅ ትግል ፋሽን ነው ብሎ መናገር የእኛን አባሎች የእኛን ህዝብ፣ ወጣቶች ያስከፋ ነው። ለምን ወደ ትጥቅ ትግሉ የገባንበትን ምክንያቶች መጀመሪያ ዘርዝሬያለሁ። ዋነኛው ኢትዮጵያ ላይ የተዘረጋው ስርዓተ መንግስትና በሱ ስር ያሉ የሚጠቀምባቸው መዋቅሮች በጣም ጨካኝ የሆኑ ሀይል ይዞ ነው የኢትዮጵያን ህዝብ ሲጨፈጭፍና ሲገል ከረመው። ይሄ መዋቅር አሁንም እዛው አለ፣ የደህንነቱም፣ የሰራዊቱም፣ ሌላውም የፖሊስ መዋቅሩም። ይሄ መዋቅር ደግሞ ተጠያቂነት ከወሰዱ አንድ መፍትሄ ያስፈልገዋል። የትጥቅ ትግሉን ደግሞ የመጨረሻ ለማድረግ አንድ ስርአትና ሜካኒዝም አለ። ያ ሜካኒዝም ኢትዮጵያ ውስጥ ላለፉት ስንት አመታት በሙሉ የኢትዮጵያ ህዝብ ተጠያቂነት ያለው መንግስት አግኝቶ አያውቅም። የሚገዛው እና የሚጨፈጭፈው መንግስት ነው እንጂ በሰላማዊ መንገድ ህዝቡ ተደራጅቶ በዲሞክራሲ መብት ተጠቅሞ በግለሰብም በድርጅትም በቡድንም እንደ ግለሰብም የሚያምንበትን ማካሄድ እና ለህዝቡ ውስጥ መንቀሳቀስ ስላልቻለ ነው ትጥቅ ወደ ትጥቅ ትግል የገባው በድሮ ጊዜ እንደዚህ አይነት መንግስትን የተቃውሙ ሽፍቶች፣ ወንበዴዎች፣ አገር ገንጣዮች ይባላሉ። አሁን ደግሞ ፋሽን የሚባል ነገር መጣ። ይሄ መፍትሄ አይሆንም። ይሄንን በውስጣቸው ቢያዩ ጥሩ ነው። ይሄ መፍትሄ አይደለም። ጊዜ ያለፈበት የሚለው የተነሳንበትን ዓላማ በአግባቡ ከግምት የሚያስገባ አይደለም ብለው ተችተዋል። እርስዎ ግን ለረዥም ዓመታት በትጥቅ ትግል እንደቆየ ቀደም ብሎ ያቀረቧቸውን ወደ ትጥቅ ትግል ያስገቧቸውን ምክንያቶች በዘረዘሩበት መንፈስ መቼ ነው የትጥቅ ትግሉን የምታቆሙት? ምን አይነት ሁኔታዎች ናቸው ለዛ መሰረት የሚሆኑት? በጣም ጥሩ። አሁን ኢትዮጵያ ውስጥ በጣም የተወሳሰበ የፖለቲካና የወታደራዊ እና የደህንነት ችግር ነው ያለው። በዛ ላይ አልፎ ተርፎ ደግሞ የማህበራዊ እና ኢኮኖሚያዊ ችግሩ በጣም ሰፊ ነው። ይሄ ኢፒአርዴፍ ሀያ ሰባት አመት መርቷል። አሁን ባለንበት ሁኔታ በውስጡ በጣም የተሰነጣጠቀ እና እያንዳንዱ ድርጅትም በውስጡ ችግር ያለው ነው። ይሄ ችግር ወደ ሳይ ወርዶ መሰነጣጠቁና አመለካከቱ በሰራዊቱና በድህንነቱና በፖሊስ ኃይል ውስጥ እየገባ ነው። መንግስት ብቻውን የመፍትሄ አካል ሆኖ ጥሪ ሊያቀርብ አይችልም። ስለዚህ ያገባኛል የሚሉ የመጨረሻ መፍትሄ እንስጥ የሚባል ከሆነ የሁሉንም የቡድኖች እና የድርጅቶች ሌሎችም አካሎች ጥያቄዎችን የሚያስተናግድ በጣም በብስለት ሁሉም አንዱ የአንደኛውን የፖለቲካል ፕሮግራም ሳያወግዝና ሳያሸሽ ወደ መፍትሄ የሚወስደን ሁሉን አሳታፊ የሆነ ችግር መንግስት ነው እንጂ ኢፒአደት የራሱን ችግር ተወጥቶ እንደገና የኢትዮጵያን ችግር ራሱ የፈጠራቸውን የደህንነትና የወታደራዊና የፖለቲካ ችግር የሚፈታና የለውጥ መሪ መንግስት ሊሆን አይ። ስለዚህ እርስ ነው የምናምነው ሁሉን ያቀፈ ሽግግር መንግስት መምጣት አለበት። ለዚያ ሂደት ነው የሚሉት። ይሄ ትክክለኛ መፍትሄ ነው ብለን የምናምን። የመጨረሻ ጥያቄ ላስከትል። ለሌሎች የተቃዋሚ ወገኖች በአገር ውስጥም በውጭም ያሉ ከሽግግር መንግስት በመለስ ሁሉን አቀፍ ብሔራዊ ንግግር ይደረግ የሚለውን ጥሪ በተደጋጋሚ ሲያሰሙ ቆይተዋል። ያ ለእናንተ ትርጉም ይሰጥ ይሆን? ሁሉን አቀፉ ንግግር አሁን ባለው ሁኔታ ውስጥም የሚደረግ ከሽግግር መንግስት በመለስ ስለሆነ ትርጉም አለው ለእርሶ ሁሉን አቀፍ ንግግር ወዴት የሚያመራ፣ ወዴት የት የሚወስድ፣ ማን የሚመራው፣ በየትኛው አካል ይሄንን አሳባቸውን ካገኘም በኋላ ነው ይሄንን መልስ መስጠት የሚቻለው። መልካም። አቶ ሀሰን የቀደመው ጥያቄ ለእርስዎም ተመሳሳይ ነው። ጠመንጃ እኛ ያነሳ ነው። ቅድም እንደጠቀስኩት ያው ተገደለ ነው የራሳችን ሕዝብ ለመከላከል ብለን ነው ጠመንጃ ያነሳ ነው። እና ጦርነት ሲኖር ሰው ይገደላል እንጂ ሰው አይኖርም። እና ችግር መሆኑን ሁሉም ይገነዘባል። እና እኛ መርጠን አይደለም ይህንን ጦርነት ያነሳ ነው ከኢትዮጵያ ሕዝብ በፊት ነው ጦርነት የጀመርነው። ምክንያቱም የእኛ ችግር ከብዙ ዓመታት ከሺ ዘጠኝ መቶ ስልሳዎቹ ጀምሮ እስከ አሁን ድረስ የተለያዩ የኢትዮጵያ ገዢ መርቦች ጋር ስንዋጋ ነበረ የቆየ ነው። ይሄ አሁን የኢህአዴግ መንግስት የባሰ መንግስት ይሁን እንጂ የእኛ ታሪክ ብዙ ከኢትዮጵያ ጋር ስንዋጋ የቆየን ታሪክ ነው ያለ ነው እና አሁን መፍትሄ ይገኝለታል። ሁኔታዎቹን ተረድተናል ከተባለ አቶ ዳዊት እንደጠቀሱት ሁሉንም አቀፍ የሽግግር መንግስት ወይም ኮንፈረንስ ተጠርቶ በኢትዮጵያ ውስጥ ያለው ችግር የተለያዩ በጣም ኮምፕሌክስ የሆኑ ችግሮች ስላሉ በጋራ እንዲፈታና ዲሞክራሲ፣ ፍትህ የሰፈነበት ህዝቡ የራሱን እድል የራሱን የሚወስንበት እና ፓራሜትሮች መካኒዝሞች አሉ። ይህንን ሁሉ ቅድመ ሁኔታዎችን አዘጋጅቶ አብረን ይህንን እውነታዎችን በጋራ መፍትሄ የምናገኝበትን ዘሬ መፍጠር አለብን ነው እንጂ አሁን እርስ በራሳችን ብንገዳደል ወይም ሀሳቦቹ በጣም ጥሩ ናቸው። ቅድም እንደጠቀስኩት ዶክተር አብይ እንደተናገሩት ግን ይሄ በተግባር ማሳየት አለባቸው። እስካሁኑም ያሉት ሰራዊቱ፣ ደህንነቶቹ ማወቅራችሁ እስከ አሁንም እዚያው ነው ያሉት እና አሁንም በተለይ በደቡብ የኢትዮጵያ ሕዝቦች በተለያዩ በኦሮሚያና በሶማሊያ በኩል ይህ ሁሉ ከዚህ በፊት ከንግግሩ በፊት ወይም ከትልቁ ኮንፈረንስ ችግር መንግስት ይህንን ሁኔታዎችን ከመፈታቱ በፊት ይህንን መዋቅሮችን ማስቆም አለባቸው፣ መፍትሄ ማግኘት አለባቸው። ሕዝቡ ሰላም መኖር አለበት። ከድርድሩ በፊት ሰላምና ፍትሕ መኖር አለበት። እኛ ደግሞ እንደ ድርጅት ከአሁን በፊትም የኢትዮጵያ መንግስት ጋር በተናጠልም ተነጋግረን ነበረ፣ ተደራደረንም ነበረ። አልተሳካም። ምክንያቱም ድርድር እኮ ሲኖር የሁለቱ ፓርቲዎች ዝግጁ መሆን አለባቸው ትምክተኝትም መኖር የለበትም እና ያንን ነው ከአሁን በፊት ሳይሳካ እየቀረው አሁን የኢትዮጵያ ጠቅላይ ሚኒስትር ዝግጁ ነን ካላይ በእኛ በኩልም ዝግጁ ነን፣ ግን ቅድመ ሁኔታዎችን አቶ ዳውድ እንደገለጹት መኖር አለባቸው ነው ምንለው። መልካም የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድን የትላንት የፓርላማ ንግግር ተንተርሶ ለሰጣችሁኝ አስተያየት እንደ አቶ ዳውድ ኤብሳ ምላሽ የሽግግር መንግስት ያስፈልጋል፣ ሁሉን አቀፍ ንግግርም የሚሆን ከሆነ በማን የሚመራ በማን የሚዘጋጅ ነው የሚለውን እንጠይቃለን ብለዋል። አቶ ሀሰን አብዱላሂ የኦጋዴን ነጻነት ግንባር የኮሚኒኬሽን ጉዳዮች ተጠሪና የስራ አስፈጻሚ ኮሚቴ አባል፣ አቶ ዳዊት ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ ሉላ አድማጮች በጠቅላይ ሚኒስትሩ ንግግር ስማቸው በምሳሌ የተነሳው ዶክተር ብርሃኑ ነጋ የሚመሩት አርበኞች ግንቦት ሰባት የሰጠውን ምላሽ በስልክ መስመር ጥራት መጓደል በድምፅ ማቅረብ አልቻልንም። ሆኖም የድርጅቱ የውጭ ግንኙነቶች ኃላፊ አቶ ነአምን ዘለቀ በሰጡን አስተያየት ድርጅታቸው የትላንቱን የጠቅላይ ሚኒስትሩን ንግግር ዝርዝሩ ሳይገቡ በአዎንታዊ መቀበሉን የአስቸኳይ ጊዜ አዋጁን መነሳትና የአመራር አባላቸውን የአቶ አንዳርጋቸው ጽጌንና ሌሎች የፖለቲካ እስረኞች መፈታት ጨምሮ ጀምሮ አዎንታዊ ላሏቸው እርምጃዎች በአጠቃላይም በሀገሪቱ እየተካሄደ ያለውን ለውጥ ሁንታውን እንደሚሰጥና በአንጻሩ ታይተዋል ያላቸውን የቅልበሳ ሙከራዎች በጥንቃቄ እየተከታተለ መሆኑን ገልጠዋል። በአሁኑም ወቅት የንቅናቄው ከፍተኛ አመራር በኢትዮጵያ ጉዳዮች ላይ በመምከር ላይ መሆኑንና በቅርቡም የደረሰበትን ይፋ እንደሚያደርግ የውጭ ግንኙነት ኃላፊው ለአሜሪካ ድምፅ በሰጡት አስተያየት አመልክተዋል። አድማጮች፣ አሁን የፕሮግራም ማስታወሻ ማሳሰቢያለን። የጥያቄዎች ጥሪ ለጥያቄዎ መልስ በኢትዮጵያና በኤርትራ መካከል ያለው የሰላምም የጦርም ያልሆነ ሁኔታ እንዲያበቃ ለማድረግ የአልጀርሱም ስምምነትና የሄጉን የተባበሩት መንግስታት ድርጅት የድንበር ኮሚሽን ውሳኔ ያለ አንዳች ቅድመ ሁኔታ እንደሚቀበልና ለተግባራዊቱም እንደሚሰራ ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ስራ አስፈጻሚ ኮሚቴ ግንቦት 28 2010 ዓ ም መግለጹ ይታወሳል ይህ የኢትዮጵያ መንግሥት አቋም ታዲያ በድንበሩ ላይ ከሚኖረው ሕዝብ ተቃውሞን አስነስቷል። ውሳኔውን ከ16 ዓመታት በፊት የተቀበለ ጊዜ የኢትዮጵያ መንግሥት አላማከረንም፣ አሁን ግን በአፈጻጸሙ ላይ ልንሳተፍ ይገባል የሚል ነው የሕዝቡ ጥያቄ። የሁለቱ ሀገሮች ውዝግብ ሰላማዊና ዘላቂ መፍትሔ ይሻል። እንዴት? በድንበሩ ጉዳይ ከፍተኛ ሚና የነበራቸው ሁለት ታዋቂ ሰዎች ጥያቄዎቻችሁን እንዲመልሱ ጋብዘናል። በጦርነቱ ጊዜ የትግራይ ክልል ርዕሰ መስተዳደር የነበሩት አቶ ገብሩ አስራትና የተባበሩት መንግሥታት የኢትዮ ኤርትራ ድንበር ኮሚሽን ኮሚሽነር የነበሩት አምባሳደር አንደብርሃን ወልደጊዮርጊስ ናቸው የተጋበዙት። ምጥን ያሉ ጥያቄዎቻችሁን በኢሜል ሆርን አት ቪኦኤ ኒውስ ዳት ካም ላይ በስልክ ቁጥር 2022059942 የውስጥ መስመር 14 ላይ እንዲሁም በፌስቡክ አድራሻችን እስከ ነገ ረቡዕ ሰኔ 13 2010 ዓ ም ወይም በአውሮፓ አቆጣጠር ጁን ሰኔ 2020 2018 ነገ ነው። በዋሽንግተን ምሽት ድረስ ላኩልን። ጥያቄዎቻችሁን በቀጥታ ማቅረብ የምትፈልጉም ስልክ ቁጥሮቻችሁን ላኩልን እንደውልላችኋለን ለጥያቄው መልስ ሰበር ዜና አለን። በከፍተኛ ጉጉት ሲጠበቅ የቆየው የሩሲያና ግብፅ ብሔራዊ ቡድኖች ወሳኝ ፍልሚያ ልክ ከኛ ስርጭት እኩል ሦስት ሰዓት ላይ ተጀምሯል። የኤ ምድቦቹ ዛሬ ለሁለተኛ ጊዜ መሆኑ ነው በማጣሪያው ሲጫወቱ ግብፅ ቀደም ሲል በኡራጋይ አንድ ለባዶ መሸነፉና ሩሲያ ሳዑዲ አረቢያን አምስት ለባዶ መግረፏ ይታወሳል። ሩሲያ ገና ከመጀመሩ ጥሩ ጥሩ የግብ ሙከራዎችን አድርጓል። የሩሲያ ቡድን ፍልሚያው ተጋግሎ ከቆየ በኋላ የመጀመሪያው 45 ደቂቃ አብክቶ አብቅቶ ባዶ ለባዶ አርፈዋል። ተከታዩ ንግድና ምጣኔ ሀብት ይሆናል። የኢትዮጵያ መንግሥት በይዞታው ስር ያሉ ተቋማትን ወደ ግል ይዞታ የሚያዛውረው በመንግሥት የበላይ ባለድርሻነት በዘርፉ ልምድ ያላቸውን የግል ኩባንያዎችና ሰፊውን ሕዝብ በሚያሳትፍ የባለቤትነት ይዞታ እንደሚሆን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ትናንት ለሕዝብ ተወካዮች ምክር ቤት ንግግር ያደረጉትና ከተወካዮች ለተነሱ ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያን የምጣኔ ሀብት እንቅስቃሴ መዋቅራዊና የፖሊሲ ለውጦችና ፈተናዎችን አብራርተዋል። ሄኖክ ሰማግዜር ተጨማሪ አለው። በኢትዮጵያ መንግሥት ቁጥጥር ስር የነበሩ የአየርና የባህር ጉዞ አገልግሎቶች፣ የገንዘብ፣ የቴሌኮምና የኃይል ዘርፎችን ጨምሮ ሌሎችንም በከፊል ወይም ሙሉ በሙሉ ወደ ግል ይዞታ እንደሚያዛውር የኢህአዴግ ሥራ አስፈጻሚ ኮሚቴ ከወሰነ ወዲህ ተፈጻሚነቱ ብዙዎችን ሲያነጋግር ቆይቷል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ዘርዝረው ገልጸዋል። በዚህም መሰረት የኩባንያ ሼር ሽያጮች በተለይ ዋና ዋናዎቹ ዋናው ሼር በመንግስት እጅ የሚቆይ ሁለተኛ ቢያንስ እስከ 5% ኢትዮጵያውያን በውስጥም በውጭም ያሉ የሚሳተፉበት ይሄ ማለት አንድ ግለሰብ አምስቱን በመቶ ያለውን ድርሻ መግዛት እችላለሁ ቢል መግዛት የማይችልበት በጥቂት አቅም ብቻ ለብዙዎች የሚሰራጭበት ማለት ነው። አምስቱ ፐርሰንት በሚሊዮን የሚቆጠሩ ሰዎች የሚሳተፉበት ይሆናል ከዚያ የተረፈው ከ30 እስከ 40 የሚጠጋው ፐርሰንት በሴክተሩ ቢያንስ ከ1 እስከ 10ኛ ከፍተኛ ልምድ ያላቸው ኩባንያዎች ብቻ የሚሳተፉበት ይሆናል ኢትዮጵያ የግል ዘርፉን ተሳትፎ በምጣኔ ሀብቷ እንድታስፋፋ፣ የገበያ ተወዳዳሪነት እንዲጠናከር፣ ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታሳካ የዓለም የገንዘብ ተቋማት እንደዚሁም የዓለም የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት የቆየችበት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድም በትናንቱ ንግግራቸው የግል ባለሀብቶችን የሚያሳትፈው የባለቤትነት ሽግግር ለዘርፎቹ መጠናከር ይረዳል፣ ጠንካራ የሆኑ ኩባንያዎች ይበልጥ ተወዳዳሪና ውጤታማ የሚያደርግ ደካሞቹን ወደ ለውጥ የሚያስገባ እንዲያስገባም የሚመራ ይሆናል። ይሄ ሲሆን የአገልግሎት ጥራት ይረጋገጣል። ያስተዳደሩ ውጤታማነት ይረጋገጣል። የውጭ ምንዛሪ ተበድረው መክፈል የሚቸገሩ ኩባንያዎች አዳዲስ ካፒታል ኢንጀክስ ለሚደረግላቸው ያን ማድረግ ሳይቸገሩ አጠቃላይ ኢትዮጵያ ያለችበትን እዳ የመክፈል አቅም ከፍ ያደርጋል። የኢትዮጵያ መንግስት የገቢ አሰባሰብ ችግር እንደገጠመው ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ የገንዘብ ሚኒስትር ዶክተር አብርሃም ተከስተ መንግስት በዚህ ዓመት የገቢ አሰባሰብ ግቡን በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ችግርም በሀገሪቱ ምጣኔ ሀብት የደቀነውን ፈተናና ችግር ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተውበታል። የጠቅላይ ሚኒስትሩ ንግግር መሰረታዊ የሆኑ መዋቅራዊና የፖሊሲ ለውጦችን ያካተተ መሆኑን ያብራሩት የልማት ምጣኔ ተንታኙ ዶክተር አክሎግ ቢራራ የድርጅቶች ሽያጭ የገቢ ማጓደልን ከመሙላት ባለፈ አፈጻጸሙና የመጨረሻ ግቡ ምርትና ምርታማነትን ማሻሻል፣ ቅልጥፍና ያለው አሰራርና ቴክኖሎጂን ማዋደድን ይጠይቃል ይላሉ። የግል ክፍሉ የሚፋፋበት ሁኔታ መሰረት መጣል አለበት። ይኸው ምንድን ነው? ሬጉላቶሪ ፍሬምወርኩ የግል ክፍሉን የሚያሳድግ መሆን ይኖርበታል። የፖሊሲ ጥያቄ አፍተሮል አልቲመትሊ የፖለቲካ ጥያቄ ጭምር ነው ምንድነው የመንግስት ድርጅቶች ፓርቲ ድርጅቶች የበላይነቱን መያዛቸው ማቆም አለበት። ካሉ እነዚህ ሲበደሩ የቆዩ ድርጅቶች ፈሰዝ ማድረግ አለባቸው፣ ኦዲትን መሆን አለባቸው። ኦዲትን ካልሆኑ የተበደሩትን ብድር ምን ላይ አዋሉት? ገንዘቡ ተሰርቆ ወደ ውጭ ሀገር ሄደ፣ ወና ሆነ፣ ለግል ጥቅም ዋለ። ይሄ ሁሉ እኮ መወራረድ አለበት፣ ኦዲትን መሆን አለበት። የኢትዮጵያ ሕዝብ ሪሊዝ ዲዘርቭ ያደርጋል። ይህን የኦዲቲንግ ሰዋ ስለዚህ አትራፊ ያልሆኑ ድርጅቶች በባንኮች ብድር ብቻ ሲንቀሳቀሱ የቆዩ በኢትዮጵያ ውስጥ ሚና ሊኖራቸው አይችልም። አትራፊ የሆኑት ደግሞ ኢፊሸንት እንዲሆኑ ቅልጥፍና እንዲኖራቸው የፐብሊክ ኮርፖሬሽን ቢሆኑ ያምራል። ምክንያቱም ኮምፒቲሽኑን በጣም ጠንካራ ያደርገዋል። የስራ እድል ይፈጥራል። ዌር ደር ኢዝ ኮምፒቲቲቭ የሆነ ኢኮኖሚክ ኤንቫይሮመንት ካለ ዜን የስራ ድል ይፈጠራል። የመታሃሎች እያደጉ ይሄዳሉ። ለሪሰርች የሚውል ገንዘብ ይኖራል። ለኢኖቬሽን የሚውል ገንዘብ ይኖራል። ግን አይ እኛ ለማድረግ የምንፈልገው እዳችን መስጠል ነው። ይሄ መዋቅራዊ የሆነ ለውጥ ከሌለ እዳውን በእዳ እንከፍላለን ማለት ነው። የዛሬ አምስት አመት የዛሬ አስራ አምስት አመት የልማትን ህጋዊና ማህበረሰባዊ ፍትህ ተጠቃሚነት የሚያጠናው ብሩክ ተሾመ በኢትዮጵያ ምጣኔ ሀብት በአጭርና በረጅም ጊዜ የግሉ ዘርፍ ተሳትፎ መጨመሩ የሚያበረክታቸውን አስተዋጽኦች ያስረዳል። እነዚህ ድርጅቶች የበለጠ ተፎካካሪ፣ የበለጠ አምራች ወይም ኢስቲሸንት እንደሚሆኑ ለመንግስትም የሚገባው ለድርጅቱ የሚገባው ገቢ እንደሚጨምር ለመንግስትም የሚገባው ግብር እና ሌሎች ተያያዥ ጥቅሞች እንደሚጨምር አድርገን ነው ማሰብ ያለብን። ያ ማለት ይሄ የአንድ ጊዜ ሂደት ሳይሆን በቀጣይነት እየዳበረ እየተስተካከለ እንደገናም ድርጅቱ እየሰፋና እየጠነከረ የሚሄድበት እና ሁላችንም ከዛ የምንጠቀምበት ሂደት ተደርጎ ነው መታሰብ ያለበት። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ህዝባዊና የመንግስት ባለቤትነት እንደሚያስፈልጋቸው የሚያስፈልጋቸው እንደ ቡናና የማዕድን ስራዎችን በተመለከተ የታዩ አፈጻጸም ችግሮችን ገልጸው ማስተካከያ እንደሚደረግበት አስረድተዋል። በተለይ የቡና እርሻ ልማት ስራዎችን በተመለከተና የማዕድን ማውጣት ስራዎችን በተመለከተ አጠቃላይ ኢትዮጵያ ላለፉት አስርት ዓመታት ያስመዘገበችውን የምጣኔ ሀብት እድገት ማስቀጠል የሞት ሽረት ጉዳይ እንደሆነ ጠቅላይ ሚኒስትሩ ጨምረው ገልጸዋል። በአሁኑ ሰዓት ምጣኔ ሀብቱ በማደግና ባለማደግ ወይም እንደዚሁ ቀዝቅዞ በመቅረት አደጋ ላይ ነው ሲሉም አሳስበዋል። እስካሁን ላለፉት አስራሁን ዓመታት ያገኘናቸውን ኢኮኖሚክ እድገት ማስቀጠል አንችልም። አስደናቂ እድገት አመተናል። እዚህ ከቆምን ዋጋ የለውም። እስካሁን ማደጋችን መቆም የለበትም፣ መቀጠል አለበት ማስቀጠል የማንችልበት ነገር ላይ እንዳለን መገንዘብ ያስፈልጋል። ዘርዘር አርጎ ከዚህ በላይ ማንሳት ይቻላል። ኢኮኖሚው ከፍተኛ ችግር ውስጥ ነው ያለው። ማሻሻያ ማስተካከያ እርምጃ ካልወሰድን ነገሮች ወደ ኋላ ይመለሱና ቴሌኮም ብቻ ሳይሆን ኢትዮጵያም ጥያቄ ውስጥ ልትገባ ትችላለች ማለት ነው። አሁን ባለው ሁኔታ ኢትዮጵያ ባስቀመጥነው እቅድ መሰረት 18 ቢሊየን ዶላር ማመንጨት ይጠበቅባት ነበረ እኛው ባስቀመጥነው እቅድ ከውጭ ገበያ 18 ቢሊዮን ዶላር የሚጠበቅባት ሀገር ከዛ በጣም በጣም ያነሰ ገንዘብ ነው አሁን እያገኘቻለች። በዚህ ወሳኝ የምጣኔ ሀብት ፖሊሲ ለውጥ እርምጃ ዙሪያ የተለያዩ ትንተናዎችንና እና ባለሙያዎችን እያቀረብን ለእናንተ ዜናውንና ትንተናውን ማድረሳችን እንቀጥላለን። ለአሜሪካ ድምፅ ሄኖክ ሰማእግዜር ነው። ዝግጅታችን ሊጠናቀቅ ወደ አንድ ደቂቃ ይቀራል። አጠራጠር ያሉ መረጃዎችን ላካፍላችሁ። የዩናይትድ ስቴትስ ዶላር ዛሬ 27 ብር ከ26 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 27 ብር ከ80 ሳንቲም ነው። ዩሮ 31 ብር ከ65 ሳንቲም እንደዚሁም የእንግሊዝ ፓውንድ 34 ብር ከ49 ሳንቲም ነው ምንዛሬው። የአንድ በርሜል ድፍድፍ ዘይት ዋጋ 65 ዶላር ከ85 ሳንቲም ነው። 24 ካራት 9996 ጥራት ያለው ወርቅ 1177 ብር ከ72 ሳንቲም ነው። ነገ ረቡዕ ሰኔ 22 2010 ዓ ም አዲስ አበባ ላይ ዝናብ እንደሚኖር የኢትዮጵያ ሚቴዎሮሎጂ ኤጀንሲ ተንብየዋል። ከፍተኛ ሙቀት 22፣ ዝቅተኛ ሙቀቷ 13 ዲግሪ ሴልሺየስ ነው። የተከበራቸው አድማጮች፣ ለዛሬ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና አደሩ።